በአሜሪካ ምርጫ የምክትል ፕሬዚዳንትነት እጩ ተወዳዳሪዎች ጄዲ ቫንስ እና ቲም ዋልዝ በዛሬው እለት የመጀመሪያ የመጨረሻ የሚሆነ ክርክራቸውን ያደርጋሉ። የቪኦኤ ስካት ስተርንስ እጩዎቹ ኒውዮርክ ላይ ሲገናኙ ያነሷቸዋል ተብሎ የሚገመቱ ጉዳዮችን ቃኝቷል። ሀብታሙ ስዩም እንደሚከተሉ ያቀርበዋል። ቲም ዋልዝ እና ጄዲ ቫንስ ዛሬ ምሽት በቴሌቪዥን በቀጥታ የሚሰራጭ ዘጠና ደቂቃዎችን የሚረዝም ክርክር ያደርጋሉ። ክርክሩ ሁለት አስተናባሪዎች ሲኖሩት በሚከናወንበት ስፍራ ግን ተመልካቾች አይገኙም። ቫንስ ከመካከለኛው ምዕራብ አሜሪካ ግዛቷ ኦሃዮ የመጡ ሴናተር ናቸው። የዶናልድ ትራምፕ ምክትል ሆኖ ይወዳደራሉ። ክርክሩ ሪፐብሊካኖች እንዴት የሀገሪቱን ኢኮኖሚ እንደሚያሻሽሉና ድንበር እንደሚያስጠብቁ ለማሳየት እድል ይሰጣል ይላሉ። ለአሜሪካ ሕዝብ እንዴት ሕይወቱን የተሻለ ማድረግ እንደምንችልና የዶናልድ ትራምፕ ፖሊሲዎች ይበልጥ ብልጽግናን እንደሚያጎናጽፉት ዓለምንም የበለጠ ሰላማዊ እንደሚያደርጉና ደቡባዊ ድንበር መጠበቅ እንደሚያስችሉ ለመንገር ዕድሉን ይሰጠኛል። እነኚህን ነገሮች ካደረግን እናሸንፋለን። ቲም ዋልዝ የመካከለኛው ምዕራባ ግዛት ሜኔሶታ ገዢ ሲሆኑ ከካማላ ሃሪስ ጋር አብረው ይፎካከራሉ። ዲሞክራቶች ከተቀናቃኛቸው በተቃራኒ ለሰራተኛው መደብ አሜሪካውያን የቆሙ መሆናቸውን ይናገራሉ። እንደ በርካታ መደበኛ ሕዝቦች ሁሉ በመካከለኛው የአሜሪካ ቀጠና ውስጥ ነው ያደጉት። ጄዲ የል ዩኒቨርሲቲን የተማረው ስራውም በሲሊኮን ቫሊ ቢሊዮነሮች የሚደጎም ነው። ከዚያ ደግሞ ያንኑ ማህበረሰብ የሚያቆሽሽ በብዛት የተቸበቸበ መጽሐፍ ጻፈ። መካከለኛው አሜሪካ እሱ የጻፈው አይደለም። ልነግራችሁ የምሻው ነገር ከዚህ ሰው ጋር እስክሟገድ መቸኮሌን ነው። ቫንስ በአንድ ወቅት የትራምፕ ነቃፊ የነበሩ ሲሆን የኋላ የኋላ ግን የህግ መወሰኛው ምክር ቤት አባል ለመሆን በተወዳደሩበት ወቅት የትራምፕን ድጋፍ አግኝተዋል። ከዚያ ወዲህ አሜሪካ ትቅደም ከተሰኘው የትራምፕ አቀራረብ ጋር አብረዋል። አሁን ጠላቶቻችንና ብዙ ዲሞክራቶች ስድብ የሆነ ይመስል ሕዝበኞች ይሉናል። ነገር ግን ህዝበኝነት መካከለኛውን መደብ ጠራርገው አጥፍተው ወደ አይረቤ የባህር ማዶ ጦርነት ከላኩን ኃይለኛ ልሂቃን ይልቅ ከሰራተኞች ጎን መቆም ማለት ነው። ቫንስ በቅርቡ ለአውሮፓ መሪዎች ዩክሬን የሩሲያን ወረራ በድል ታጠናቀቅ ዘንድ ተጨማሪ ገንዘብ መክፈል እንዳለባቸው ተናግረዋል። ዋልዝ በበኩላቸው ቫንስና ትራምፕ የአሜሪካን መሪነት አሳልፈው ለመስጠት ይሻሉ ባይ ናቸው። ለወትሮ ሪፐብሊካኖች ስለ ነጻነት ሲያወሩ ብዙዎቹ የምራቸውን ነበር። ለአጋሮቻችን ጀርባቸውን ሊሰጡ አልነበረም ዩክሬይንን ለዩክሬናውያን ብቻ ሊተውም አልነበረም። ቫንስ ካማላ ሃሪስ ለሕገ ወጥ ስደተኞች በመወገን ሰራተኛ አሜሪካውያንን እየጎዱ ነው ይላሉ። ካማላ ሃሪስ ሊያደርጉ የፈለጉት የሚመስለው የአሜሪካ ዜጎችን ሁለንተናዊ ጥቅሞች እዚህ መገኘት ለማይገባቸው ሰዎች መስጠት ነው። ይህ ደግሞ ይህችን አገር ሊያከስርና ሰዎች ቤት መግዛት አስቤዛ መሸመት እንዳይችሉ እንዲሁም የማኅበራዊ ደህንነት መረብ ተጠቃሚ እንዳይሆኑ ያደርጋቸዋል። ዋልድ ትራምፕ በንግዱና በፖለቲካው ውስጥ የነበራቸው የእንቅስቃሴ ዘመን የሚያሳየው እሳቸውን ለመሰሉ ሀብታም ሰዎች የቆሙ መሆናቸውን መሆኑንም ይናገራሉ። ከስር ያሉት ሰዎች ተጎድተው ከላይ ያሉት እንዲጠቀሙ ኢኮኖሚውን ባልተገባ ሁኔታ ቀይሰውታል። ዋጋ ይወደድባችኋል። የተመጣጣኝ እንክብካቤ ሕግን ይሽሩና ወደ ቀድሞ ሁኔታዎች ይመልሱናል። የማኅበራዊ ደህንነት ሜዲኬርን የመሳሰሉ እናቴን ከድህነት ያተረፉ አገልግሎቶችን ያቋርጣሉ። የዛሬ ማክሰኞ ምሽት ክርክር በአውሮፓውያኑ ህዳር አምስት ከሚደረገው ምርጫ በፊት የሚደረግ የመጀመሪያውም ሆነ የመጨረሻው የቀጠሮው ክርክር ነው። በአንዳንድ ግዛቶች የቀደመ ምርጫ እየተካሄደ መሆኑ ሳይዘነጋ